አቶ መለስ ስድስቶ የቤተ እስራኤላውያን ማህበር ሊቀመንበር ናቸው። ላለፉት 18 ዓመታት ከነገ ዛሬ እንሄዳለን በሚል ብዙ ችግሮችን ተቋቁመው እንዳሳለፉ ይገልጻሉ። ውሳኔው የፈጠረባቸው ስሜትም እንዲህ ይገልጹታል። እኔ እንደ ህልም ነው የሚመስለኝ ራሱ እንግዲህ 18 ዓመት ስንጠባበቅ ኖረን፣ በ18 ዓመት ውስጥ ለምሳሌ አሁን እናት አባቶች ዛኔ ያሉ ሶስት እህት አለኝ፣ አንድ ወንድም አለ። ሌሎን አክስታወቱ ተቆጥሬ አልዘልቀውም እና በዚህ በኢትዮጵያ ቀደም ሲል ይዘጋም ተብሎ በተወራው አይነት እናቴ አሁን ልጆች ቀሩ ብላ ያን ወሬ ስትሰማ ሀይምሯ ተነክቶ የአይምሮ በሽተኛ ሆና ባልጋሌ ተኝታ እየተጠበቀች የምትገኘው ማለት ነው። እስራኤል ሀገር ግን እንኳን ው ተዘሁና ተሰንድ እንኳን ክፉ አላገኛት አባት የሷን ጠባቂ ነው እስር ቤት ማለት ነው። እና በአሁኑ ሰዓት ያ ሁሉ መከራ አልፎ ሲወሰን የተሰማንም ደስታ ህልም ነው ይመስለኝ ራሱ። ይህ ነው ብሎ ለመግለጽ ቃላት ያንሳኝ። ወጣት እያየው አቦሆይ በበኩሉ ተከታይን ብሏል የሚገርምህ እኔ እዚህ ስመጣ በጣም ልጅ ነበርኩኝ ከጎንደር ነው የመጣሁት ቢያንስ የስምንት ምናምን አካባቢ ልጅ ነበርኩኝ አሁን ግን እንደምታኝ ያው አርጅቻለሁኝ ምክንያቱም 18 ዓመት ነው እዚህ የታሸ ነው በዚህ 18 ዓመት ውስጥ በጣም ብዙ ጣ ውረዶችን አሳልፈናል ገና የሚገርምህ ከጎንደር ከመጣን ጀምሮ አሁን እስካለንባት ድረስ በጣም ከባድ ነበረ። እያንዳንዱ ቻለንጅ በጣም አስቸጋሪ ነበረ። እጅግ በጣም ነው የተደሰት ነው። አቶ አየነው ሞገስ እና አቶ ፈለቀ መንገሻ የተባሉ ቤተ እስራኤላውያንም ተከታዩን ብለውናል። ዘጠና ዘጠኝ ላይ ነው የኔ ቤተሰቦች የሄዱት እናት አባቴ፣ እህት ወንድሞቼ እና እኔ ተለይቼ ቀረሁኝ። በብቻዬም በመቅረቴም በጣም ያው ተከፍቼ ነው የምኖረው። ምንም ደስታ የለኝም። ምክንያቱም ያው ቢልኩልኝም ብበላም ያው አንድ ነገር ጎሎኛል። የምታዋየው የለም። ናፍቆት አለ በቃ ብዙ ችግር አለ እና ያ ችግር ውስጤን ብዙ ጊዜ ያው ያቃጥለዋል፣ ያንገበግበኛል። መቼ ነው መገናኘው? እንዲሁ መቼ ነው በቃ እውነት እውነት የማይመስል ጊዜ አለ እና አሁን ግን በቃ ተወሰነ ሲባል በጣም ትልቅ ደስታ ነው የተሰማኝ። ውሳኔውን ስሰማ እኔ በጣም ደስ ነው ያለኝ። ለምን ያው እዛ ያሉት እናት አባቶች ይሄን ቃል ደው ብለው የእስራኤል ጠቅላይ ሚኒስትር እንደዚህ ፈረመላችሁ እና እንኳ ደስ አላችሁ ባሉ ጊዜ እኔ በጣም ደስ ነው ያለኝ። ሌላው ለአንበረታ አካባቢ በጥበቃ ስራ ተሰማርተው የሚተዳደሩት አቶ አድነው ስሜታቸውን እንዲህ አጋርተውናል። ስሜ አድነው ሞገስ እባላለሁ። እህቶች ወንድሞች በሙሉ ወገኔ ተዚያው ነው። እዚህ ያለነው ሁለት ወንድማማች ነው፣ ትንሽ ወንድሜ እና እኔ ነን። እና ስለዚህ በቃ ብቻዬን በመቅረቴ እና በዚህ የተነሳ በጣም በጣም በጣም ደስተኛ ነኝ። ቤተ እስራኤላውያኑ ጥያቄዎቻቸው መልስ እንዲያገኙ ለታገሉ የማህበረሰቡ አመራር አባላት ምስጋናቸውን አቅርበዋል። ለዶቼ ቬለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባ።